በኦሮሚያ ብሔራዊ ክልላዊ መንግስት የምዕራብ ሀረርጌ ነዋሪዎች ቁጣና ሐዘን ተደበላልቆ ተጭኗቸዋል። የህዝቡን ስሜት አንዳንዶች መጥፎ ይሉታል አካባቢ ላይ ያለው የህዝቡ ስሜት በጣም መጥፎ ነው ምንም የተረጋጋ ነገር የለም ምንም ዋስትና የሚባል ነገር ራሱ አለ ብለህ የምታስበው ነገር የለም እንግዲህ ሰው በጣም ተበሳጭቷል በየቀኑ የኦሮሚያን ድንበር ገብቶ ሰው ይገላሉ በቃ በጣም በጣም እየተጠባበቁ ነው ያለፈው ሳምንት አርብና ቅዳሜ መረጋጋት ርቋቸው በነበሩት የምዕራብ ሀረርጌዎቹ ሀዊ ጉዲናና ዳሮ ለቡ ወረዳዎች የጸጥታ አስከባሪዎች ተሰማርተዋል የወረዳዋ ነዋሪዎችና የዞኑ አስተዳደር ሰራተኞች እንደሚ ሉት ወረዳዎቹ ትናንትና ዛሬ በሰላም ውለዋል። በሀዊ ጉዲና ወረዳ የሚገኙት ታኦና ኢብሳ ቀበሌዎች እንዲሁም የዳሮ ለቦዎቹ የቲና ዱረቲ ቀበሌዎች የሁከት ወላፈኑ ቀድሞ የደረሳቸው ናቸው። የምዕራብ ሀረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አብዱረዛቅ አህመድ ጦርነት ሲሉ በጠሩት ክስተት ሰዎች መሞታቸውን መቁሰላቸውንና የመኖሪያ ቤቶች መቃጠላቸውን ለዶች ቨለ ተናግረዋል ባልታወቀ ሁኔታ አርብ ቀን ማለት ነው ታሳ ስድስት ላይ በጠዋት ተኩስ ይከፈታል። እነዚህ በሶማሌ በታጠቀው ሀይል ማለት ነው። ተኩስ ሲከፈትና ህዝቡ ከዛ ይሰደዳል። ሲሰደድ ብዙ ቤቶችን ያቃጥላሉ ማለት ነው። እነዚህ የታጠቁ የሶማሌ ሀይል በተመሳሳይ ሰዓት ነው ኢብሳ ላይ ጦርነቱ የተከፈተው። አርብና ቅዳሜ ማለት ነው ታሳ ስድስት እና ሰባት በሁለቱ ቀን የሰው ህይወት ላይ ማለት ነው በተለይ በኦሮሞ ወደ ሀያ ዘጠኝ የሚሆን የሰው ህይወት በዚህ ጠፍተዋል፣ ሞተዋል ማለት ነው ወደ አስራ ሰባት የሚሆኑ ቆስለዋል ማለት ነው። ወደ ሰባት መቶ ሰላሳ አምስት የሚሆኑ ቤቶችም የኦሮሞ ቤቶች ተቃጥሏል። የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ አዲሱ አረጋ ትናንት እሁድ በፌስቡክ ገጻቸው ባሰፈሩት አተታ በምዕራብ ሐረርጌ ዞን በተቀሰቀሰው ሁከት ስልሳ አንድ ሰዎች መገደላቸውን አትተዋል። ከሟቾቹ መካከል ሰላሳ ሁለቱ የኢትዮጵያ ሶማሌ ብሔረሰብ አባላት ናቸው። ኩነቱን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የጅምላ ግድያ ብለውታል። ጉዳዩ እየተመረመረ ነው የሚሉት አቶ አብዱረዛቅ አህመድ ግለሰባዊ የበቀል እርምጃ ነው ሲሉ ይናገራሉ። ችግሩ የጋዱሎ የምትባል ቀበሌ ላይ ነው። ይሄ ከጦርነቱ ጋር ወይም ደግሞ ከችግሩ ጋር የማይገናኝ ቀበሌ ነው። ከሞቱት ውስጥ አንዱ ወንድሙ በሌላ ቀበሌ ችግሩ በሌለበት ቀበሌ የግል እርምጃ ይወስዳል ማለት ነው። እርምጃው ተገቢ ነው ማለት አይደለም። እርምጃው እናወግዛለን። ማንኛውም ዜጋ እንድሞት አንፈቅድም። አሁን ያንን ጉዳይ የሚያጠራ ወይም ደግሞ ጉዳዩ የሚያጠራ ኮሚቴ ተዋቅሮ እዛ ነው ያለው ማለት ነው። በጉዳዩ ላይ የፌዴራል ና የሶማሌ ብሔራዊ ክልላዊ መንግስት ባለስልጣናትን ለማነጋገር ያደረግነው ጥረት አልተሳካም። ጠቅላይ ሚኒስትሩ ጉዳዩን የሚያጣራ ግብረ ኃይል መቋቋሙን ገልጠዋል። የሐዊ ጉዲና ወረዳ ከአዲስ አበባ በ519 ኪሎ ሜትር ከምዕራብ ሀረርጌ ዞን አስተዳደር መቀመጫ ጭሮ ደግሞ 180 ኪሎ ሜትር ትርቃለች። የከተማዋ ነዋሪዎችም ሆኑ የምዕራብ ሀረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ እንደሚሉት ወረዳዋ የኢትዮጵያ ሶማሌ ብሔረሰብ ተወላጆች ከሚኖሩባቸው አካባቢዎች አንዷ ነበር ነበረች። በኢትዮጵያ የሶማሌና የኦሮሚያ ክልሎች መካከል የድንበር ይገባኛል ውዝግብ ከቀሰቀሰው ሁከት በኋላ ግን እንደ ቀድሞ አይደለችም። ስማቸው እንዳይገለጥ የፈለጉ የወረዳዋ ነዋሪ እንደሚናገሩት የመማር ማስተማር ሂደቱ ከተቋረጠ 15 ቀናት አልፈውታል። ምንም የተረጋጋ ነገር የለውም። መውጫ የለንም፣ መግባ የለንም። ዙራችን በጦር የተያዘበት ናት። እኛ አስራ አምስት ቀን አንድ ገበያ ቁመን አናቅም። ትምህርት ቤቱ ከተዘጋባ አስራ አምስት ቀን አለፈ። ምንም የምንቀሳቀስ ሰው አቶ አቶ አብዱረዛቅ በወረዳዎቹ የሚስተዋለውን አለመረጋጋት ከቀደመው የድንበር ይገባኛል ውዝግብ ጋር ያገናኙታል። ኃላፊው ወረዳዎቹ ከሶማሌ ክልል ጋር ባይዋሰኑም እንኳ ድንበር የሚሻገሩ ታጣቂዎች ጥቃት ሲፈጽሙ ቆይተዋል ሲሉ ይከሳሉ። በሁለቱ ክልሎች መካከል በተቀሰቀሰ ውዝግብ በርካቶች ሞተዋል፣ በሺዎች የሚቆጠሩም ተፈናቅለዋል። ችግሩ መቼ መፍትሄ ሊያገኝ እንደሚችል እስካሁን በግልጽ የሚታወቅ ነገር የለም። አቶ አብዱረዛቅ እንደሚሉት አሁን በተፈጠረው ችግር ተጠያቂዎችን ለሕግ የሚያቀርብና የተፈናቀሉትን ወደ ቀያቸው የሚመልስና የሚያግዙ ኮሚቴዎች ተቋቁመዋል።